የማህበራዊ መገናኛ ዘዴዎች ቅኝት። ሰላም ጤና ይስጥልና አድማጮቻችን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውዝግብና የትምህርት ሚኒስቴር የከፍተኛ ትምህርት መግቢያ ፈተና ውጤትን በተመለከተ የሰጠው መግለጫ በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ በርከት ያሉ አስተያየቶችና ትችቶች የቀረቡባቸው ጉዳዮች ነበሩ። የዛሬው የማህበራዊ መገናኛ ዘዴዎች ቅኝትም በእነዚህ ጉዳዮች ላይ ያተኩራል። አብራችሁን ቆዩ። በየጊዜው አንዳች የመወያ ጉዳይ የማያጡት የማህበራዊ መገናኛ ዘዴዎች ሰሞኑንም በኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የኦሮሚያ ቤተ ክህነትን ለማቋቋም የሚንቀሳቀስ ኮሚቴ ያወጣው መግለጫ ብዙ እያነጋገረ ነው። መግለጫው እንደተሰማም ከቤተ ክርስቲያኒቱ እውቅና ውጭ የተሰጠና ድርጊቱም ህገወጥ ነው በሚል መንግስት ጣልቃ ገብቶ እንዲያስቆም የሚጠይቅ መግለጫ በኦርቶዶክስ ተዋህዶ ቤተ ክርስቲያን መሪዎች መውጣቱ፣ ጉዳዩ የቤተ ክርስቲያኗ የውስጥ ጉዳይ ቢሆንም በሌሎች የሃይማኖት ተከታዮች ዘንድ ሳይቀር ጎራ ለይቶ ሲያነጋግር ነው የሰነበተው። የኦሮሚያ ቤተ ክህነትን ለማቋቋም የተሰጠው መግለጫ አንዳንዶች በቋንቋ ከመገልገል መብት አንጻር ሲመለከቱት፣ አንዳንዶች ደግሞ ቤተ ክርስቲያኒቱን ለመከፋፈል የተደረገ ሴራ ነው በሚል ይቃወሙታል። መቅደስ ተስፋ የተባሉ አስተያየት ሰጪ ሃይማኖት ብሔር የለውም፣ ኦሮሞውም አማራውም ትግራዩም ወዘተ ለሃይማኖቱ ቀናይ ነው። ፖለቲከኞችን በተማመኑ ግለሰቦች ቤተ እምነቶች ሊፈርሱ አይገባም በማለት ተችተዋል። ሳባ ተሰማ ደግሞ ሰላምን መስበክ የሚገባቸው ሃይማኖት አባቶች ሰላም አጥተው ሲጋጩ ማየት ምንኛ ያሳዝናል። ሀገሪቱ በቂ ችግር አላት። እባካችሁ አባቶቻችን፣ ተዋይታችሁ ችግሩን ፍቱ ሲሉ ገልጸዋል። አሌክሳንደር የተባሉ አስተያየት ሰጪ ደግሞ ይህንን እኮ በቤተ ክርስቲያን መዋቅር ስር ሆነው ችግሩ እንዲፈታ መጠየቅና መስራት ይችሉ ነበር። ከቤተ ክርስቲያኒቱ እውቅና ውጭ በጀርባ መግለጫ መስጠት ግን እንድንጠራጠር አድርጎናል። በተለይ ከኮሚቴዎቹ መካከል አንድ አባት የአዲስ አበባን የባለቤትነት ጥያቄ ከቤተ ክርስቲያን ችግር ጋር አዳብለው ማቅረባቸውን ስመለከት የጥያቄው መነሻ ሃይማኖታዊ ነው ለማለት እንድንቸገር አድርጎናል ብለዋል። ባይሴ የተባሉ የፌስቡክ ተከታታይ በበኩላቸው ከመካከል አንድ ሰው ሊሳሳት ይችላል። ኮሚቴዎቹ ያነሱት ችግር ግን በአብዛኛው በኦሮሚያ ክልል ባሉ ቤተ ክርስቲያናት የሚታዩ ናቸው፣ መፍትሄም የሚያስፈልጋቸው ናቸው። ምእመኑ በቋንቋው ሃይማኖቱን ሊማር ይገባል በማለት ጽፈዋል። ዓለም ኃይሌ የተባሉ የፌስቡክ ተከታታይ ደግሞ ሀሳባቸውን እንደሚከተሉ አስፍረዋል። በቤተ ክርስቲያኒቱ ያለው የአገልጋዮች እጥረትና የቋንቋ ችግር በኦሮሚያ ብቻ የሚታይ አይደለም። ችግሩ በመላ ሀገሪቱ በሚገኙ ቤተ ክርስቲያናት ያለ ችግር ነው። ስለዚህ ይህን ችግር በቤተ ክርስቲያኒቱ መዋቅር መሰረት በሁሉም አካባቢ ለመፍታት መሞከር እንጂ የኦሮሚያ ቤተ ክህነት በማቋቋም አይፈታም። ይህ ቤተ ክርስቲያኒቱን ከመከፋፈልና ችግሩን ከማባባስ ውጪ መፍትሄ አይሆንም። በአብዛኛው የቤተ ክርስቲያን መጽሐፍትና አገልግሎትም በግዕዝ መሆኑን አትርሱ። አሊ ሁሴን የተባሉ የፌስቡክ ተከታታይ ግን ጥያቄያቸው በቋንቋችን እናምልካሉ እንጂ እንገንጠል አላሉም። ጉዳዩን ከብሔርና ከፖለቲካ ጋር የምታያዩ ሰዎች ትገርማላችሁ። ይህ የቤተ ክርስቲያኒቱን ችግር መሸፋፈን ወደ ውድቀትና መዳከም እንድታመራ ያደርጋታል እንጂ አይጠቅማትም ሲሉ ተችተዋል። የነቄስ በላይ ደጋፊዎችም ሆነ ነቃፊዎች፣ ፖለቲከኞችና ቁማርተኞች ናችሁ። ቁማርተኞች እጃችሁን ከቤተ ክርስቲያን ላይ ያንሱ ሲል በፌስቡክ ገጹ የጻፈው ደግሞ ጋዜጠኛ አበበ ቶላ ነው። አለማየሁ ዘበነ የተባሉ የፌስቡክ ተከታታይ በበኩላቸው አሁን ጥያቄው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ የህግ ማስከበር ጥያቄን መንግስት ለምን ችላ አለው የሚለው ነው። የሰላም ሚኒስቴር አቋቁሞ ጧት ማታ ስለ ሰላምና መረጋጋት የሚዘምር መንግስት የሚታይ ግልጽ አደጋን ሰምቶ እንዳልሰማ የሚሆነው በምን ምክንያት እንደሆነ ለማንም ግልጽ አይደለም ሲሉ ሀረግ ዘለቀ ደግሞ በእርግጥ መንግስት በሃይማኖት ጣልቃ ሊገባ ይችላለን መንግስትና ሃይማኖት እኮ የተለያዩ ያሳዩ ናቸው በማለት የአቶ አለማየሁን ሀሳብ ተችተዋል። አስቴር መንግስት አብ እንዲህ አይነት መፈንቅለ ሃይማኖት፣ መፈንቅለ ሲኖዶስ በቀጣይ አደገኛ ግጭትና የጸጥታ መደፍረስ ስለማስከተሉ ለመናገር ሳይንቲስት መሆን አይጠይቅም። ስለዚህ ችግሩ በጊዜ ሊፈታ ይገባል ሲሉ ምክር አቅርበዋል። ፈረጃ የተባሉ አስተያየት ሰጭ በበኩላቸው ከምንም በላይ መንግስት ለማንም ሳይሆን፣ ለራሱ ሲል፣ ለሀገር ሰላም ሲል ጉዳዩ በሰላም እንዲቋጭ ማድረግ አለበት። ጠቅላይ ሚኒስትራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል ለአመታት የነበረው አጥር በርቅ እንዲፈርስ ያደረጉት በመጅሊስ መካከል የገባውን ነፋስ በርቅ እንዲደመደም ያደረጉት ከመበታተን ይልቅ አንድነት ለሀገር እድገትና ብልጽግና ያለውን ዋጋ አስቀድመው በመረዳታቸው ይመስለኛል ብለዋል። አፈንዲ ሙተቂ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርሳቸው በደግነት የሚያውቋቸው ብዙ ሰዎችን ያፈራች መሆኗን ጠቅሰው እነዚህ ደጋግ ሰዎችን ያፈራችው ቤተ ክርስቲያን እንድትከፋፈል አልመኝም፣ በሁለቱም ወገን ያሉ አባቶች ችግሩን በውይይት ቢፈቱት ይሻላል ባይነ ሲሉ በፌስቡክ ገጻቸው ጽፈዋል። ሌላው በዚህ ሳምንት በማህበራዊ መገናኛ ዘውዴዎች ውስጥ ትልቅ መነጋገሪያ ሆኖ የሰነበተው ጉዳይ አዲስ ባወጣው የትምህርትና ስልጠና ፍኖተ ካርታ ብዙ መነጋገሪያ ሆኖ የሰነበተው የኢትዮጵያ የትምህርት ሚኒስቴር በዚህ ሳምንትም የከፍተኛ ትምህርት መግቢያ ፈተና ውጤትን በተመለከተ ያወጣው መግለጫ ነበር። የትምህርት ሚኒስተር ከፍተኛ ስራ ኃላፊዎችና ስድስት የክልል የትምህርት ቢሮ ኃላፊዎች ነሐሴ 29 ቀን 2011 ዓ ም ተስማምተናል ብለው በጋራ በሰጡት መግለጫ በዚህ ዓመት የከፍተኛ ትምህርት መግቢያ ፈተና የወሰዱ ተማሪዎች ውጤት በተፈጥሮ ሳይንስ የሚሆን በማህበራዊ ሳይንስ የትምህርት መስኮች ከአራት አራት የትምህርት አይነቶች ውጭ የሌሎች መሰረዙን ገልጸዋል። ውሳኔው የተላለፈው ሰኔ ዘጠኝና አስር ቀን ሁለት ሺ አስራ አንድ ዓመተ ምሕረት በተሰጡ ፈተናዎች ከሚጠበቀው በላይ ውጤት የተመዘገበባቸው ወይም የጋሸበ ውጤት ስለተገኘ መሆኑንም ትምህርት ሚኒስቴር ጨምሮ ገልጿል። በተፈጥሮ ሳይንስ የትምህርት ዘርፍ ባዮሎጂ፣ ኬሚስትሪና ስነ ዜጋ ፈተናዎች፣ በማህበራዊ ሳይንስ ትምህርት ዘርፍ ደግሞ የታሪክ ኢኮኖሚክስና ስነ ዜጋ ፈተና ውጤቶች ውድቅ ሆነዋል መባሉ በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ በእጅጉ መነጋገሪያ ሆኗል። ምንዳዬ የተባሉ የፌስቡክ ተከታታይ ውሳኔው ዳግም የመኮራረስ ችግር እንዳይፈጠር ትምህርት የሚሰጥ ነው ሲሉ፣ አለሙ በለጠ የተባሉ አስተያየት ሰጪ የባዮሎጂ ውጤት ለተፈጥሮ ሳይንስ ተማሪዎች የስነ ዜጋና የታሪክ ውጤት ደግሞ ለማህበራዊ ሳይንስ ተማሪዎች ያለውን ዋጋ ያልተረዳ ውሳኔ ነው ሲሉ ነቅፈውታል። ኢትዮጵያ ኢትዮጵያ የተባሉ አስተያየት ሰጪ ደግሞ ጥሩ ይሰሩ የነበሩና ዩኒቨርሲቲ እንገባለን ብለው በተስፋ ሲጠባበቁ የነበሩ ተማሪዎችን በአሰራር ችግር ምክንያት ከዩኒቨርሲቲ ማስቀረት ተገቢ አይደለም። ኃላፊነት የሚሰማችሁ ከሆነ ሁሉንም በአንድ ከመጨፍለቅ፣ ግሽበት የታየባቸውን ትምህርት ቤቶች ለይታችሁ እርምጃ ብትወስዱ የተሻለ ነው ብለዋል። አላጀ ወዲ ቀሽ የተባሉ ሰው ደግሞ ከመጀመሪያ ቀን ጀምሮ የዘንድሮ የማትሪክ ፈተና ሰርቆትና ማጭበርበር ብቻ ሳይሆን የወረደ የዘመኑ ፖለቲካ እንደገባበት ጽፈናል። ተማሪዎች ፈተናውን እንደገና እንዲፈተኑ ማድረግና ስህተቱን የፈጸሙ ሰዎች ላይ የማያዳግም እርምጃ መውሰድ ሲገባው በየጊዜው ጥገናዊ ለውጦች መካሄዳቸው አግባብ አይደለም ብለዋል። እጅጉ በለጠ ባይሳ ደግሞ ድሮ እህል ነበር ማሳ ላይ ጋሸበ የሚባለው አሁን የዋጋ ግሽበት አልበቃ ብሎ የፈተና ውጤትም መጋሸብ ጀመረ እንዴ! ሲሉ አበበ ተመስገን ከአንድ ወዳጅ ገጽ አገኘሁት ብለው ያጋሩት መልእክት ደግሞ ጠንካራ የትምህርት ስርዓት የሌለው ማህበረሰብና ቀፎ የፈረሰበት የንብ መንጋ አንድ ናቸው። ሁለቱም በስልት ሳይሆን በግርታ የሚነዳ መንጋ ከመፍጠር አይተርፉም ብለዋል። ቴዎድሮስ አባተ ግልጽና ሰማኝ ምክንያት ባላስቀመጡበት ሁኔታ በተማሪዎች ሕይወትና ወላጆች ላይ መፍረድ ነውር ነው ሲሉ ጽፈዋል። አለማየው ካሳውን ደግሞ ጉዳዩ በህግ መታየት አለበት የሚል እምነት አላቸው። ይህ ውሳኔ በምንም መልኩ ተቀባይነት አለው ብዬ አላምንም። ዝምታም በፍጹም መፍትሄ አይሆንም። እናም ጉዳዩ ወደ ህግ ሊቀርብ ይገባዋል። የመኮራረጅና መሰል የውጤት ማጭበርበሮች ካሉ በግልጽ ድርጊቱን የፈጸሙ አካላትን ለይቶ ውጤት እስከ መሰረዝና በህግ ተጠያቂ ማድረግ እርምጃ መውሰድ እንጂ እንደዚህ አይነት ውሳኔ ተቀባይነት የለውም ብዬ አስባለሁ በዚህ ውሳኔ በጅምላ ተጎጁ የሆኑ ተማሪዎች መብታቸውን በሕጋዊ መንገድ ለማስከበር ጉዳዩን ወደ ፍርድ ቤት መውሰድ አለባቸው የሚል እምነት አለኝ ሲሉ ጽፈዋል። አብርሃም ይስሀቅ በሂሳብና በፊዚክስ እምብዛም የሆኑ ነገር ግን በንባብ ጎበዝ የሆኑና በታሪክ፣ በባዮሎጂ፣ በሲቪክስ ወዘተ በደንብ ተዘጋጅተው የሰሩ ተማሪዎች በዚህ የጅምላ ቅጣት ዩኒቨርሲቲ እድላቸው መምከኑ ቀላል ነገር ተደርጎ መወሰዱን ማሰብ በጣም ይጨንቃል። ምቾትም ይነሳል ተማሪዎችን በጅምላ የጦስ ዶሮ እንዳደረጓቸው ይሰማኛል ሲሉ አስተያየታቸውን ቋጭተዋል ዝግጅታችን በዚህ ተጠናቋል ስለተከታተላችሁ እናመሰግናለን ፀሐይ ጫን ነኝ መልካም ጊዜ